ተፈናቃዮች ወይስ ስራ ፈላጊዎች ፈላጊዎች? በባሌ ዞን በርበሬ ወረዳ ከዚህ ቀደም በተለያየ የጉልበት ሥራና እርሻን በእኩል በመስራት ላይ ተሰማርተው የነበሩ ሰዎች መንግስት የራሳችንን መሬት ሰጥቶን ራሳችንን እንድናስተዳድር ሊያመቻችልን ይገባል በማለት ተሰባስበው በወረዳው ጨከታ የሚባል አካባቢ መቀመጣቸውን መነገሩን ተከትሎ የአሜሪካ ድምፅ በቦታው ተገኝቶ የሰፋሪዎቹን ሁኔታ ቃኝቷል። ሰፋሪዎቹ ከዚህ ቀደም ተፈናቅለናል በማለት መናገራቸውን የአሜሪካ ድምፅ ሲዘግብ መቆየቱ የሚታወስ ሲሆን የአሜሪካ ድምፅ በቦታው ያነጋገራቸው ሰዎች ግን ተፈናቅለው ሳይሆን መንግስት መሬት እንዲሰጣቸው ለመጠየቅ አንድ ላይ ተደራጅተው መቀመጣቸውን ነው የተናገሩት። ረኪን መለፋ ብቻውን የመሬት ችግር ብቻ ነው እኛን ያፈናቀልን፣ ማንም አልለካንም። መሬት ኖሮን ለራሳችን መስራት ስላልቻልን ብቻ ነው ተንቀሳቅሰን ከቦታው የተነሳ ነው። በዚህ መልክ የተሰባሰብነውም አንድ ላይ ሆነን ጥያቄ ከጠየቅን መፍትሄ ልናገኝ እንችላለን በሚል ነው። ወልጌኔዮ ጋፈኔ ፎርማት አድርገችሁን ኦሉ እነዚህ ሰዎች ከአንድ ሺህ አንድ መቶ አባወራ ወይ ደግሞ ከአምስት ሺህ በላይ ሰዎች የሚሆኑ ሲሆን ቢያንስ ለአንድ ዓመት አካባቢ ሲሰባሰቡ ሲጠረቃቀሙ እንደቆዩ ነው የወረዳው አስተዳደር የሚገልጸው። አቶ ገመቹ ነጋሳ የዚህ ማኅበረሰብ አንድ አባልና የሂደታቸው ጸሐፊ ነው። ለረጅም ጊዜ ቀን ሥራና የእርሻ ሥራን በጋራ ከባለመሬቶች ጋር መስራት የታከተን ኑሮ ሆኖብናል፣ ይላል መንግሥት ጠፍ የሆነ መሬት ፈልጎ ቢሰጠን ብለን ነው የምንመኘው። ለረጅም ዓመታት የሰው መሬት ላይ እርሻን በጋራ ሰርተናል። ግን አቅማችንም እየደከመ ጊዜም እየሄደ ነው እየመጣ ያለው። የክልሉ ባለስልጣናትም እዚህ ድረስ መጥተው አነጋግረውናል፣ ያለውንም ችግር አይተው እኛም ነግረናቸዋል። ወደ የመጣንባቸው ቀበሌዎች እንድንመለስ ነው የነገሩን። ነገር ግን እዚህ ላይ ስጋት አለን። ትተን የመጣናቸው የቀን ሥራና የጋራ ሥራዎች ባለቤቶቻቸው ለሌላ ሰጥተው ሊሆንብን ይችላል፣ ቦታ ሊያዝብን ይችላል። የት ነው የምንመለሰው? የቀድሞ ስራችንን ጥለን ከመጣን አመት አልፎናል። ሄጄ የሰው ይዞታ ላይ መስፈር አልችልም። ይሄ በጣም ጥያቄ ሆኖብኛል። የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው ሰዎች መፈናቀላቸውንና ችግር እንደደረሰባቸውም ሲናገሩ የቆዩ ሲሆን በአካል ሄደን በአካባቢው በቃኘነው ቅኝት ያነጋገርናቸው ሰዎች ግን ማንም እንዳላፈናቀላቸው ተናግረዋል። የበርበሬ ወረዳ አስተዳዳሪ አቶ ሁሴን ሂኮ ለአሜሪካ ድምፅ እንደተናገሩት ሰዎቹ ከተለያዩ አስራ ስምንት የወረዳዋ ቀበሌዎች ተሰባስበው በሁለት አይነት የተገናኙ ናቸው ይላሉ። እዚህ ቦታ ላይ የሰፈሩ ሁለት አይነት ሰዎችን ማንሳት እንችላለን። አንደኛዎቹ መሬት ያለውንም ሽጦ ሌላ ተጨማሪ ያገኛለሁ ብሎ ተመኝቶ እዚህ ድረስ የገባም አለ። ሌላኛው ደግሞ እውነትም በጣም የተቸገሩ ልጆቻቸውንም መርዳት የታከታቸው ናቸው። እንዲህ ነው ተሰባስበው አንድ አካባቢ ላይ የተቀመጡት። ባለፈው ሳምንት የበርበሬ ወረዳ ነዋሪዎች ተፈናቅለው ከተፈናቀሉ በኋላ የምግብ እርዳታም በማጣት ከፍተኛ ችግር እንደደረሰባቸው መወራቱን ተከትሎ የኦሮሚያ ብሔራዊ ክልላዊ መንግስት በመከተል ርዕሰ መስተዳደር ደረጃ የማኅበራዊ ክላስተር አስተባባሪ ዶክተር ግርማ አመንቴ የሚመራ አንድ ልዑክ ወደ ባሌ ዞን በርበሬ ወረዳ ልኮ ነበር። የልዑኩ አባል የሆኑት የኦሮሚያ አደጋ ስጋት አመራር ኮሚሽን ምክትል ኃላፊ አቶ ገረመው ኦሊቃ እንደተናገሩት ሰዎቹ ተፈናቃይ አለመሆናቸውን መለየታቸውን ነው። እነኚህ ሰዎች ተፈናቃይም አጠቃላይ በመደበኛም በእርዳታም በጥናት የተለዩ አይደሉም እና እንዲሁ ግን ተሰብስቦ መሬት እንፈልጋለን መሬት ይሰጠን የሚል ጥያቄ ስላቀረቡ መፍትሄ እስከሚያገኙ ድረስ በሚል በእንዲህ አይነት መልኩ ነው እንትን ያልነው። ግን አሁን በአካል ሂደን እንዳየነው እነኝህ ሰዎች በጣም ጠባብ እና ባለቤት ባለው መሬት ላይ እንዲህ ተፋፍነው መቆየት ጥሩ አይደለምና አሁን የሚደረገው እርዳታ እንዳለም ቢሆን ማለት ነው ሰዎቹ በአሁን ጊዜ በሌላ ግለሰብ ይዞታ የተያዘ መሬት ላይ የሰፈሩ ሲሆን ከአካባቢው ማህበረሰብ ጋር በስፋት ውይይት ተደርጎ እነሱንም በማሳምን እንዲነሱ መደረጉንም ነው የተናገሩት ይህንንም ለማድረግ እንደ መፍትሄ ተብሎ የተቀመጠውን አቶ ገርሞ ኦሊቃ ለአሜሪካ ድምፅ ተናግረዋል የመሬት አሰጣጥና አሰፋፈር ጉዳይ ከቀበሌ ራሱ ይጀምራል አማራጮች መታየት አለባቸው። አማራጭ ካለ በዛው ነው። በቀበሌ ደረጃ በወረዳ ደረጃ በዞንም በመሳሰሉት ይታይና ከዚህ ሁሉ አቅም በላይ ሰውን ደግሞ እንደ ክልል ይጠናል። መሬት ቤት እንዳለ ምን አይነት ሰው እንደሚያስተናግድ ለማሰርም ደግሞ ቅድመ ስራዎች፣ መሰረተ ልማቶች፣ ሌሎችም ለማሟላት የሚጠይቀው በጀት ያው ቅድመ ዝግጅት ያስፈልጋል። እና እነኛ አሁን በበርበረ ያሉት መሆን አማራጭ ነው ብለን አሁን ያስቀመጥነው አቅጣጫ ከበፊቱም በተበታተነ ቀበሌ ውስጥ ሲሰሩ የነበሩት መደበኛ ስራቸው ላይ ተመልሰው እንዲሰሩ ያንን እየሰሩ ደግሞ የምግብ ዋስትና ችግር የሚያጋጥማቸው መረዳት ያለባቸው ደግሞ ከለይቶ ሲመጡ ልክ አሁንም እየተረዱ እንዳለ ባሉበት ያሉበት ቀበሌና ስፍራ እርዳታው ራሱ ደርሷቸው እራሳቸውንም እያገዙ በተጨማሪ ደግሞ መንግስት አግዟቸው በዛ ቦታ ላይ እንዲቆዩ የማድረግ ስራ ነው አሁን የወሰድነው። እና ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ በርበሬ ወረዳ ሀሮዱማል